ዛሬ ረቡ ጥቅምት 17 ቀን 208 ዓ ም ነው። አስተናጋጅ ሰለሞን ክፍሌ ይሆናለሁ። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍስሀዬ እንስማ። የአይቮሪ ኮስት ፕሬዝደንት አላሳን ኦታራ ለሁለተኛ አምስት ዓመታት በፕሬዝዳንትነት ለመቀጠል እንደተመረጡ ኦፊሴላዊ የምርጫ ውጤቶች አሳይተዋል። ባለፈው እሁድ በተካሄደው ምርጫ ኦታራ በ83.66 ከመቶ እንዳሸነፉ የሀገሪቱ የምርጫ ኮሚሽን ዛሬ አስታውቋል። በእሁዱ ምርጫ ለመምረጥ የወጡት ሰዎች ብዛት 60 ከመቶ ገደማ እንደሚሆን የምርጫው ኮሚሽን ገምቷል። የሕዝባዊ ማህበራት ቡድን ግን 53 ከመቶ ነው ይላል። ብሔራዊ የለውጥ ጥምረት የተባለው ተቃዋሚ ፓርቲ ደግሞ በምርጫው የተሳተፉት ሰዎች ከ20 ከመቶ በታች ናቸው ባይ ነው። ሶስት ተቃዋሚ ፓርቲዎች ድምፅ ከመስጠቱ በፊት ድምፅ ከመሰጠቱ በፊት ከውድድሩ ወጥተዋል። ብዙ ሰዎች ሁለት ጊዜ ተመዝግበዋል በማለት ስጋታቸውን ገልጸዋል። ባለፈው እሁድ በተካሄደው ምርጫ ለምርጫ የሚያስፈልጉ ቁሳቁስ በጊዜ ባለመድረሳቸው የምርጫ ጣቢያዎች እስከ ምሽት እንዲከፈቱ ተደርጓል። የሰዎችን ማንነት የሚያጣሩ የኮምፒውተር ታብሌቶችም ያልሰሩበት ጊዜ ነበር። የአፍሪካ ሕብረትና የምዕራብ አፍሪካ የኢኮኖሚ ትብብርን የመሳሰሉት የሚገኙባቸው ዓለም አቀፍ ታዛቢዎች ግን የምርጫው ሂደት ነጻና ፍትሐዊ ነበር ብለዋል። የታንዛኒያ ዛንዚባር ክልል ባለስልጣኖች ባለፈው እሁድ የተካሄደውን ምርጫ ውጤት ሰርዘዋል። ይህ እርምጃም የብሔራዊ ፕሬዚዳንታዊ ምርጫ ውጤትን ሊነካ ይችላል። የዛንዚባር ምርጫ ኮሚሽን የምርጫው ውጤት የተሰረዘው በድምጽ አሰጣጥ ሂደት ወቅት ከፍተኛ ጥሰት ስለነበረ ነው ይላል። የምርጫው ኮሚሽን ሊቀመንበር ጄካ ሳሊም በራስ ገዙ ክልል አዲስ ምርጫ መካሄድ አለበት ብለዋል። ከፊል ራስ ገዝ የሆነው ዛንዚባር ክልል የራሱ አስተዳደር ያለው ቢሆንም በክልሉ የሚሰጠው ድምጽ በታንዜኒያ ፕሬዝዳንታዊ ምርጫም ቦታ አለው። ትላንት ይፋ የተደረገው ከፊል ፕሬዝዳንታዊ ምርጫ ውጤት የገዢው ፓርቲ ተወዳዳሪ ጆን ማጉ ፉሊ ዋና ተወዳዳሪያቸው የሆኑትን ኤድዋርድ ላዋሳን 56 በ42 ከመቶ እንደቀደሙ እየቀደሙ መሆናቸው ያሳያል። የናይጄሪያ ወታደራዊ ኃይል ቦኮ ሐራም በተባለው ጽንፈኛ እስላማዊ ቡድን አማጽያን ተይዘው የነበሩ 338 ሰዎችን እንዳዳነ ገልጿል። ምርኮኞቹ ነጻ ያወጡት ትላንት በሰሜን ምስራቅ ናይጄሪያ የቦኮ ሐራም ሰፈሮች ናቸው ተብለው በሚጠረጠሩ ቦታዎች ላይ ወረራ በተካሄደበት ወቅት እንደሆነ የወታደራዊ ኃይል ቃል አቀባይ ሳኒ ዑስማን ገልጸዋል። ቃል አቀባዩ በሰጡት መግለጫ መሰረት 138 ሴቶች፣ 8 ወንዶች እና 192 ልጆች ከአማጽያኑ ምርኮኛነት ነጻ የተደረገው ውቢ ወደ ተባለው ከተማ ተወስዷል። ቺፖክ ሴቶች በሚል የሚታወቁት ባለፈው ዓመት ሚያዝያ ወር ላይ ከትምህርት ቤት በቦኮ ሓራም የተጠለፉት ሴቶች ነጻ ከወጡት ሰዎች መሀል መሆናቸውን የሚያሳይ ምልክት የለም። አሜሪካውያን ወታደሮች በሰሃራ ምድረ በዳ ጫፍ ላይ የኒጀር ወታደራዊ ቡድኖችን ማሰልጠን ጀምረዋል። ስልጠናው የሚካሄደው ቦኮ ሓራምን በመፋለም ላይ ያሉትን የአፍሪቃ ሀገሮች ለመርዳት በተጀመረው እቅድ መሰረት መሆኑን አንድ የዩናይትድ ስቴትስ ባለሥልጣን ገልጸዋል። አድማጮች ዜናችን ሲል ያበቃ። አዳነች ፍስሐየ ለዜናው አመሰግናለሁ። ከምሽቱ 3ት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመጣለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በየዓመቱ ከሚያከናውኗቸው የልማት ጉባኤዎች አስቀድሞ የየ ሀገሮችና ዓለም አቀፍ የምጣኔ ሀብት አሃዞችን ይፋ ያደርጋሉ። በዚህም መሠረት በኢትዮጵያ ፈጣን የምጣኔ ሀብት እድገት መመዝገቡን ገልጸው አጠቃላይ ሀገራዊ ብድር ማሻቀቡን አስረድተዋል። ሁኔታው ያሳስበናል ነው ያሉት። የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማግዜር በዚያ ዙሪያ ከልማት ምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ጋር ያደረገው ቃለ ምልልስ ቀጥሎ ይቀርባል። የገንዘብ አቅም፣ የውጭ ምንዛሪ አቅም ያሌላቸው አገሮች ይበደራሉ። በብድር ድጎማ ያደጉ ሀገሮች ብዙ ናቸው። የምስራቅ ኤዥያ ሀገሮች በመጀመሪያው እድገት ዘመናቸው ላይ ግን ደግሞ እነሱ ያደረጉት ደግሞ የውስጥ ቁጠባቸውን እያሳደጉ የነፍስ ወከፍ ገቢው እያደገ ተሳትፎ እያደገ ሲሄድ ከውጭ ጥገኝነት ነፃ እየወጡ የሄዱበት ሁኔታ አለ እና እኔ በጣም አስጊ ነው ብሎ አይኤምኤፍ የተናገረው ምንድን ነው የብድሩ መጠን አምሳ በመቶ የጠቅላላ ገቢውን አክሏል ባለበት ጊዜ ማን ነው የሚበደር የሚለውን ጥያቄ ነው በአእምሮዬ ለመመርመርና ለመዘገብ የሞከርኩት። የአይኤምኤፍም ዘገባ ያስቀምጠዋል። ይሄ ሀምሳ ከመቶ አደገ የሚባለው በመንግስቱ ዋስትና የተሰጠበት ብድር ነው። አዎ፣ ምን ማለት ነው መንግስቱ ዋስትና የሰጠበት ብድር? እንግዲህ ብድር ከውጭ ብድር ሲገኝ ግዴታ መከፈል አለበት በታዳጊ አገሮች ዋናው የብድር ዋስትና የሚሰጠው መንግስት ነው። ይህም አያከራከርም እና አከራካሪ ሆኖ የማገኘው እና አስጊ ሆኖ የማገኘው ምንድን ነው? ማን ነው ይህን ብድር የሚበደረው የሚለው ነው። ምክንያቱም ብድሩ መንግስትም ቢበደረው፣ የፓርቲ ድርጅቶችም ቢበደሩት የመንግስት አካል የሚባሉት በኢትዮጵያ ውስጥ አንደኛ ራሱ መንግስት የሚባለው ስቴት ን ገቨርንመንት ሌላው ደግሞ የፓርቲ ኢንዳውመንቶች አሉ። ፓርቲውና መንግስቱ በፍጹም ሊለያዩ አልቻሉም። ኢትዮጵያ ውስጥ አንዱ በጣም አስቸጋሪ ሆኖ የሚያገኘው በትንተና ውስጥ መንግስትን ከኢኮኖሚው የበላይነት፣ ፓርቲውን ከኢኮኖሚ የበላይነት ለመለየት አልቻልኩም። ሞክሬያለሁ፣ እሞክራለሁ፣ ሌሎችም ሞክረዋል። የውጭ ታዛቢዎች ሞክረዋል። እኔም እሞክራለሁ። ነገር ግን አልተቻለም። መንግስት ተበድሯል፣ ዋስትና ይሰጣል በሚባልበት ጊዜ ይሄ ገንዘብ በኋላ ዞሮ ዞሮ መከፈል የሚከፍለው ማን ነው ብለን ብንጠይቅ፣ የኢትዮጵያ ሕዝብ ነው የሚከፍለው፣ ብንወድም ባንወድም። እንዴት አድርጎ ይከፍለዋል የሚለውን ጥያቄ ለምሳሌ ለማስተናገድ ብንሞክር? አንድ ሶስት የሚከፍሉባቸው ዘዴዎች አሉ። አንደኛው ምንድ ነው? ኢትዮጵያ ኤክስፖርት ከምታደርገው በምታገኘው ልትከፍለው ትችላለች ብለን ለመናገር እንችል ይሆናል። ሁለተኛው ስደተኛው ብዙ ስለሆነ ሬሚታንስ የሚባለው ከውጭ ከስደተኛ በሚገኘው ገንዘብ ለመደጎም ይቻላል፣ ለመክፈል ይቻላል የሚል እንትን አለ። ሌላው ደግሞ በጣም እኔ አስጊ ሆኖ የማገኘው ምንድን ነው፣ ብድርም በብድር ለመክፈል ይቻል ይሆናል የሚል እንትን ነው። ይሄ ከሆነ በጣም አስጊነቱ ምንድን ነው? በደቡብ አሜሪካ የሆነውና በምስራቅ ኤዥያ አንድ ጊዜ በሁለት ሺህ ሰማንያዎቹ የሆነው በአርጀንቲና የሆነው አይነት ሁኔታ አሁን በቅርቡ በግሪስ የሆነው ሁኔታ ኢትዮጵያም ውስጥ ሊከሰት ይችላል ማለት ነው። ይኸው ምንድን ነው? ብድሩ ግዴታ መከፈል አለበት። ብድሩ ለኢንቨስትመንት በሚውልበት ጊዜ ለመሰረተ ልማት ከሆነ ለምሳሌ ለሀዲድ ስራ፣ ለመንገድ ስራ፣ ለሀይል ስራ ማመንጫ ስራ ወዘተ የሚሆን ከሆነ እንግዲህ ተደጋጋፊ የሆነ የኢኮኖሚ የምርት ዘርፍ ከሌለው ይሄዳ ግዴታ መከፈል አለበት ማለት ነው እና ከየት እንደሚመጣ ግልጽ አይደለም። አልሆነልኝም። ሌላው ግን እኔ በጣም አሰቃቂና አስቸጋሪ ሆኖ የስርዓት ወለድ ችግር የማየው ምንድን ነው የግል ክፍሉስ የኢትዮጵያ ምን ሆነ? የግል ክፍሉ ለመበደር አይችልም እኮ ማለት ነው አብዛኛውን ብድር የውስጥም ሆነ የሀገር ውስጥም ሆነ የውጭ ብድር መንግስትና የመንግስት ድርጅቶች የሚቆጣጠራቸው ድርጅቶች የበላይነቱን ይዘው ግዙፉን ብድር የሚይዙት ከሆነ የግል ክፍሉ ጫጩት እንደሆነ ይቆያል ማለት ነው እና ዶክተር አክሎግ እንደው እዚህ ላይ ይሄ የእርስዎ ብቻ ሀሳብ አይደለም፣ እርስዎ ብቻ አይደለም የሚያሳስበው የዓለም የገንዘብ ድርጅት ራሱ የኢትዮጵያ ምጣኔ ሀብት ግምገማውን በየአመቱ በሚያወጣ ጊዜ በተደጋጋሚ የምጣኔ ሀብት እድገቱ የግሉ ዘርፍን ተሳትፎ በእኩልነት እንዲያውም እኩልነት ቀርቶ በጣም የቀጨጨ መሆኑን ይገልጻሉ። የብድር አገልግሎት ማግኘት በስፋት ይነሳል። ሰላሳ ከመቶ የሚሆነው የሀገር ውስጥ ብድር ከባንኮች የሚገኘውን መንግስቱ የሚበደረው ነው። አጠቃላይ ደግሞ እንደምንመለከተው አሁን በአዲሱ ዘገባ የወጣው አጠቃላይ የሀገራዊ ብድሩ መንግስቱ ዋስትና የሰጠበት ወደ 600 ቢሊዮን ብር ነው። ይሄ ገንዘብ እየሄደ ያለው ደግሞ ለመንግስቱ ሰፋፊ የመሰረተ ልማትና የተለያዩ ግንባታዎች ነው። ስለ ገበያ ተወዳዳሪነት እንነጋገር እስኪ። የግሉ ዘርፍ እዚህ ላይ ምን አይነት ሚና ሊጫወት ይችላል? የመንግስቱ ወይም ደግሞ አጠቃላይ የሆኑ የድርጅታዊ ሀብት የግሉ ዘርፍ የገበያ ተወዳዳሪነት ላይ የሚኖረውን ጫና እስኪ ይግለጹልን። እንግዲህ በአገር ውስጥ ያለውንን ከባንኮች የሚገኝ ከብሔራዊ ባንክ ከማዕከላዊ ባንክ የሚገኝ ብድር መንግስት አብዛኛውን የሚወስደው ከሆነ የግሉ ክፍል ለምሳሌ ተራውን ኢትዮጵያዊ ልውሰድ እኔ እኔ ኢትዮጵያ ውስጥ አንድ ተቋም ለመክፈት ልፈልግ በምፈልግበት ጊዜ ወደ ባንክ በምሄድበት ጊዜ መንግስት አብዛኛውን ወይም ደግሞ የመንግስት የሚደግፋቸው ወይም ፓርቲ የሚደግፋቸው ተቋሞች ወይም ግለሰቦች የሚሻሙት ከሆነ ለእኔ የሚደርሰኝ ብድር ዝቅተኛ ይሆናል ወይም ደግሞ ከአቅሜ በላይ ዋስትና ይጠየቅብኛል ማለት ነው። ያ ከሆነ ለመወዳደር አልችልም። ለመወዳደር ካልቻልኩ አንድ ተቋም ለማቋቋም አልችልም ማለት ነው። ይሄ ግልጽ ነው፣ መንግስት ሊክደው አይችልም። በውጭ ምንዛሬ በኩል ለምሳሌ አንድ መሳሪያ፣ አንድ ግለሰብ እኔን እራሴን ልውሰድ፣ ወይም ደግሞ ተራውን የጋምቤላ ሰው ልውሰድ፣ ወይም ደግሞ የአፋር ሰው ልውሰድ፣ ወይም ደግሞ የሶማሌ ክልል የኦጋዴን ክልል ልውሰድ፣ ወይም የአማራ ክልል የኦሮሞ ትግ ክልል ወይም ደግሞ የትግራይ ክልል ልውሰድ። አንድ ግለሰብ በጣም ታታሪ ነው ወይም ታታሪ ናት። ፍላጎት አለ፣ ግን አቅም የለም። መሳሪያ ከውጭ ማምጣት አለብኝ ይልና ያን ግለሰብ የውጭ ምንዛሬ ይጠይቃል። የውጭ ምንዛሬ ይገኝ አይገኝ የሚወስነው ማን ነው? የውጭ ምንዛሬ ይገኝ አይገኝ የሚወስነው መንግስት ነው፣ ወይም ደግሞ የመንግስት ማዕከል ነው እንጂ እኔ ስለፈለኩኝ ልበደር አልችልም። አንድ ግለሰብ በራሱ ሊበደር አይችልም። ስለዚህ ጫናው እጅግ በጣም ግዙፍ ነው። ተወዳዳሪነት ሊኖር የሚችለው እኮ ሚዛናዊ የሆነ ሬጉላቶሪ ፍሬምወርክ የሚሉት የኢኮኖሚ አስተዳደሩ መመሪያ አግባብ ያለው መሆኑ አለመሆኑ እኮ ነው የሚወስነው። አድሎ ከሌለ እኔ አድሎ በምልበት ጊዜ የጎሳ አድሎ ብቻ ማለቴ አይደለም፣ እሱ ብቻ አይደለም። አድሎ በሚባልበት ጊዜ መንግስት ጫና አድርጎ አይ ለኢትዮጵያ ኢኮኖሚ የሚያዋጣት እኔ የምሰራው ብቻ ነው፣ እኔ የምለው ብቻ ነው። ትኩረት መሰጠት ያለበት እዚህ ቦታ ላይ ነው፣ በዚህ ሴክተር ነው ትኩረት መሰጠት ያለበት፣ የውጭ አገር ኢንቨስተሮችን ወደ አገር መጋበዝ ነው፣ እንደዚህ ለእነሱ የሚያመቻች ሁኔታ መፍጠር ነው የሚለው ካለ፣ ጫናው በኢትዮጵያውያን ላይ በግል ለመንቀሳቀስ ለሚፈልጉ ደግሞ ችሎታ ላላቸው ኢትዮጵያውያን ትልቅ ትልቅ ሸክም ይሆንባቸዋል ማለት ነው። ዶክተር አክሎግ ቢራራን ለሰጡን ማብራሪያ እናመሰግናለን። ወደ ሁለተኛውና የመጨረሻው ቅንብር እናልፋለን። ጤና የዘንድሮው የአእምሮ ጤና ቀንና ሙሉ ሳምንት ታስቦ ያለፈው የአእምሮ ጤና ችግር ላለባቸው ሰዎች መብቶች ልዩ ትኩረት ሰጥቶ ነበር። ባለፈው ሳምንት ዝግጅታችን የአእምሮ ጤና ሁኔታ ምን እንደሚመስልና የጤናና የእንክብካቤ አገልግሎትን ለማዳረስ ምን እየተደረገ እንዳለ ተነጋግረናል። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ የሕክምና ትምህርት ቤት መምህር አማካሪ ሐኪምና፣ በርካታ የአእምሮ ጤና መርሃ ግብሮችን የመሩትን ቀደም ሲልም የአማኑኤል ልዩ የአእምሮ ሕክምና ሆስፒታል ዳይሬክተር የነበሩትን ዶክተር መስፍን አረአያን ነው ያነጋገር ነው። ዶክተር መስፍን ከሶሎሞን አባተ ጋር ባደረጉት ውይይት የዛሬው የመጨረሻ ክፍል የአእምሮ ጤና ችግር ተጋላጮችን የመብቶች ሁኔታ ያነሳሉ። ዶክተር መስፍን የዓለም የጤና ድርጅት የአእምሮ ጤና ቀን አስቦ የዋለው ከሰብአዊ መብቶች ጋር አያይዞ ነው። በዩናይትድ ስቴትስ በእንግሊዝና ኢትዮጵያ ውስጥ ተከታታይ ጥናቶች መካሄዳቸውን ላለፉት ዓመታት የWHO መግለጫ ይናገራል እና የWHO የአእምሮ ጤና ጉዳይ አስተባባሪ ሚሼል ፋንክ በሰጡት መግለጫ እያየን ያለነው ይልቅ በሁሉም ሀገሮች ውስጥ በየሕክምና ተቋማቱ ያሉ የአይምሮ ህሙማን የሁከትና የአመጻ አድራጎቶች ሲፈጽምባቸው ለወሲባዊ ጥቃት ሲጋለጡ ነው። ተዘግቶባቸው ወይም እንቅስቃሴዎቻቸው ተገድበው ነው የሚኖሩት። እጅና እግሮቻቸው ራሳቸውም ታስረው ነው የሚያዙት። ያለ ምግብና ያለ ውሃ በቆሻሻና ጽዳት በጎደለ ሁኔታ ንጽህናቸው ተጓድሎ ይኖራሉ። ለብዙ ዓመታት ካለበለዚያም ለቀር የህይወት ዘመናቸው ሁሉ እንዲሁ ተረስተው ይዘልቃሉ። በዚህ ህመም ምክንያት የተንገላቱ እየተሰቃዩ ያሉ ሰዎች ወይም የተጋለጡ ሰዎች ቢያንስ ቢያንስ ከ10 እስከ 20 ዓመት ቀድመው ይሞታሉ ከአጠቃላዩ ህዝብ የመደበኛ የዕድሜ ጣሪያ ከ10 እስከ 20 ዓመት ያጠረ ነው የነሱ እድሜ። ስፋት ያለውን የሰብአዊ መብቶች አያያዝ እና የደህንነት አያያዝ ሁኔታ ነው ያወጣው። ይሄ ምን ያህል ነው በኢትዮጵያ ያለው? አሁ እንግዲህ የተባለው ነገር ኢትዮጵያን የተለየች አያደርጋትም። ምናልባት ኢትዮጵያን የተለየች የሚያደርጋት ባህሏና ህብረተሰቡ እንደው ለደከመ ለተጎዳ ያለው አመለካከት የሃይማኖት ተቋማቿ የሚሰጡት ርኅራሄ የተሞላው ድጋፍ መሆኑን በአንድ በኩል እናይና በሌላ በኩል ግን በተለይ ከአካል ተጎጂዎች ይልቅ በተለያዩ ምክንያቶች የአእምሮ ጤና ችግር ተጎጂዎች የበለጠ ለብዙ ነገር ተጋላጮችና ተጎጂዎች ናቸው። ይሄ በትክክልም ጥናቱም ብቻ ሳይሆን እኛም በየእለቱ ስራ የምናየው ነው። እና የዓለም ጤና ድርጅት አቶ ሰለሞን ቀደም እንዳልከው እና የዓለም ጤና አጠባበቅ ፌዴሬሽን ባለፉት ሀያ ሶስት አመታት የዓለምን ጤና ቀን ማክበር ጀምረዋል። በየአመቱ የተለያዩ ሞቶዎች አሉ። ለምሳሌ በአንድ ወቅት ያለ አእምሮ ጤና ጤና የለም የሚል ነበር። ትክክል ነው። ይሄ የአንድ አመት ሞቶ ብቻ ሳይሆን የሁልጊዜም ነው። ምክንያቱም ብዙ አካል ጎድሎ አእምሮ ጤና ካልተሟላ ሊፈራርስ ይችላል። ብዙ አካልም የተሟላ ሆኖም የአእምሮ ጤና ወሳኝ ነው እና የአእምሮ ጤና ሁሉንም ገዢ ነው ብለን እናምናለን። ደግሞ ትክክልም ነን ብለን እናምናለን። እና እንግዲህ ወደ ሀገራችን ስንመጣ ችግሮቻችን በጣም ሰፊዎች ናቸው። እኛ ባህላዊ አገር ነን እና የጤና የማዳረሱ አቅማችንን ከየጊዜ ወደ ጊዜ እየጎለበተ ብናመጣም አሁንም ቢሆን እንደ አካላዊ ችግር ካለባቸው በባሰ ሁኔታ የአእምሮ ጤና ችግር ያለባቸው ሰዎች መጀመሪያ በተለይ በገጠር የሚሄዱባቸው ወደ ባህላዊ የህክምናና ና ሃይማኖታዊ የሕክምና ተቋማት ነው እና ቶሎ ብሎ ወደ ሕክምና ቦታ የማድረሱ ነገር አሁንም የተሳካለት ነው ማለት ባይቻልም ካለፉት ዓመታት የተሻሉ ሁኔታዎች አሉና፣ ወደ መብታቸው ስንመጣ፣ አዎ የአእምሮ ጤና ችግር ያለባቸው ከፍተኛ የአእምሮ ጤና ችግር ምክንያቱም የአእምሮ ጤና ችግር ስንል ቀላል፣ መካከለኛና ከባድ ብለን መፈረጅ እንችላለን። ከባድ የምንለው የሳይኮሲስ ስኪዞፍሬኒያ የመሳሰሉትን እና ራስን የመርዳት አቅም ማነስ፣ የእይታ መዛባትን፣ የእሳቤ መዛባትን የመሳሰሉትን የሚጨምር ነው እና በጣም ኃይለኛው የአእምሮ ሕመም ነው። በተለይ በስር ሰደድ የአእምሮ ጤና ችግር የሚሰቃዩቱ ለምሳሌ ለስኪዞፍሬኒያ ያለባቸው ሰዎች ቤተሰቦቻቸው አንድም ያስሯቸዋል፣ አለበለዚያም ይለቋቸዋል በመሰላቸት ባህላዊና ሌላ ሌላውን ከሞከሩ በኋላ በዚያ ምክንያት የተለያዩ ችግሮች ይጋለጣሉ። ወደ ከተሞች ይሰደዳሉ እና ለየቤተ ክርስቲያንና ለየእምነት ቤቶች ታዛስር ጥገኛ ይሆናሉ እና ይህንን እንግዲህ መንግስት ሊሰብስብ ቢል በጣም ችግር ነው። በተለይ በአሁኑ ሰዓት በኢትዮጵያ ውስጥ እንኳን ከአንድ ጀምሮ እስከ ሁለት ፐርሰንቱ እንዲህ አይነቱ ከፍተኛ የአእምሮ ጤና ችግር ያለባቸውንን ብላቸው ብለን ብናሰላ ይህ ቁጥር እንግዲህ ከዘጠኝ መቶ ሺህ እስከ አንድ ነጥብ ስምንት ሚሊዮን ገደማ የሚደርስ ነው። ስለዚህ በጣም እነ እንግዲህ ከፍተኛ የአእምሮ ጤና ክብካቤ የሚያስፈልጋቸው በዚ ቅጽበት ክስ ይህን በምናገርበት ጊዜ ሆስፒታል ውስጥ ገብቶ ትክክለኛውን እርዳታ ማግኘት ያለባቸው ናቸው እና ይህንን በምናይበት ጊዜ ገና ብዙ መስራት ይጠበቅብናል። መብትንም በተመለከተ እንዳልከው ነው። በተለይ ለህጻናት እና የአእምሮ ጤና ችግር ሲዳመር ችግሩ ይወሳሰባል። ሴቶችና ከፍተኛ የአእምሮ ጤና ችግር በሚጨመርበት ጊዜ ደግሞ እጅግ ይወሳሰባልና በዚህ ጊዜ ሴቶች በተለይ ወይም ወጣት ሴቶች ለተለያዩ አደጋዎች ወሲባዊ ጥቃትን ጨምሮ ሊጋለጡ ይችላሉ እና እንግዲህ በአጠቃላይ ማድረግ የሚቻለው መንግስት እና ህብረተሰቡን በማስተባበር ከሁሉም በላይ ደግሞ የአእምሮ ጤና ወዳጆችን ማህበራትን በማጠናከር በተለይ ኢትዮጵያ ውስጥ በአሁኑ ሰዓት የሚያበረታታው እንደ መቄዶንያ ያሉ እንደ ጌርጌሶን አይነት እንደ አሁን ቀደም እየጠቀስኩት የአእምሮ ጤና ክብካቤ ማህበር የመሳሰሉት በመንግስትም ዙሪያ ሎቪ በማድረግ ወይም መንግስትንም በመቀስቀስ የራሳቸውንም ነዋይ ማሰባሰብ እና በቀጥታ ኃላፊነቱን በመውሰድ በማስተማር እና ታቸውን ማስከበር ያቃታቸውን ከፍተኛ የአእምሮ ጤና ችግር ያለባቸውን ሰዎች በጋራ የእነሱን መብት በማስከበር ብዙ መስራት ይቻላል ብለን እናስባለን። ከህግስ አኳያ ረቆ የሚወጣ ሰብአዊ መብትም ሆነ የዜግነት መብት ሌሎች መብቶችንም በማስከበር በኩል የሚሰራ ስራ አለ። ህጉ ከፍተኛ የሆነ የአእምሮ ጤና ችግር ያለባቸውን ከዛም በላይ ደግሞ የእድገት ችግር ያለባቸውን ከህፃነታቸው ጀምሮ የእድገት ውስንነት የመሳሰሉትን በተመለከተ ከታች ጀምሮ እስከ ላ ድረስ ያለውን ጥበቃ ያደርጋል። እንግዲህ ህጉ የሚያቅተው ነገር ቢኖር እስካሁንም ድረስ የአቅም ውስንነትንም ያመላክታል። በከፍተኛ አእምሮ ጤና ችግር ውስጥ ገብተው ነገር ግን በተደጋጋሚ ለሆነ ችግርን በራሳቸውም ላይ በሌላውም ላይ ሊያደርሱ የሚችሉ በከፍተኛ ሁኔታ እየተጠበቁ ህክምናቸውን እያገኙ የሚያስፈልገውን የመድኃኒትም ሆነ የምክክር የመሳሰሉን አገልግሎት ለረጅም ጊዜ የሚያገኙበት ከፍተኛ ጥበቃ ያለበት ተቋም ገና አልመሰረተም። በሌላው ሀገር እንደ ማክሲመም ሴኪሪቲ የሆነ የአእምሮ ጤና ችግር ያለባቸው መርጃ አካባቢዎች ማለት ነው። ይህ እንግዲህ አንዱ ነገር ሲሆን፣ ሌላው ግን ትልቅ ግንዛቤ ሊወሰድ የሚገባ ነገር ቢኖር የአእምሮ ህመም ወይም የአእምሮ ጤና ችግር ሲባል ህመሙ አለ፣ ሌላው ደግሞ ከፍተኛ የሆነ የባህሪ ችግር አለ። በሶስተኛ ደረጃ ደግሞ ከሱስ አምጭ ነገሮች ጋር በተያያዘ ሳይፈለግ የሚመጣ ችግር አለ። በተለይ ይሄ እንዲህ ዓይነቱ ወጣቶችን አልኮል ሊሆን ይችላል እና የተደበላለቁ ሱስ አምጭ ነገሮችን በመውሰድ ሊሆን ይችላል መልትፕል ድራግ አቢዝ የምንለው ነው። እና እነኚህን ሰዎች አስፈላጊውን ህክምና ካገኙ በኋላ አስፈላጊውን የተሀድሶ ህክምና ህክምና ወይም ሪሃብሊቴሽን ሴራፒ የምንለው የሚያገኙበት ማዕከላት አሁንም ውሱን ናቸው ማለት እችላለሁ። በተለይ ሪሃብሊቴሽኑ ላይ የሚሰሩ ። ስለዚህ ህጉ በተለይ ወንጀለኛ መቅጫው በትክክል ነገሮችን ቢያስቀምጥም አሁንም ቢሆን እና የስትራቴጂክ ፕላኑ የሚቀጥሉት አምስት ዓመታት የአእምሮ ጤናን በተመለከተ ቢወጣም አሁንም ትክክለኛ የሆነ ሜንታል ሄልት ሌጅስሌሽን ወይም ደግሞ የአእምሮ ጤና ህግ በትክክል ተረቆ በትክክል በተገቢው ሁኔታ ስራ ላይ መዋል እንዳለበት አምናለሁ። ይሄ በሂደት ላይ ይመስለኛል ለምን የጤና ጥበቃ ሚኒስቴር አሁን ከቅርብ ጊዜ ወዲህ ለመጀመሪያ ጊዜ የሜንታል ሄልስ ዴስክ አቋቁሟል። ይኸውም እንግዲህ የአእምሮ ጤናን የሚከታተል በአገሪቱ በሙሉ ያለውን የሚከታተል ነው። ቀድሞ አብዛኛውን ይህንን መሰል ስራ የሚሰራው አዲስ አበባ የሚገኘው የአማኑኤል ስፔሻላይዝድ የሆነ የአእምሮ ሕክምና ተቋም ነበር እና ምናልባት ይሄ እንግዲህ ሊሰራና ውጤታማ ሊሆን ይችላል ብዬ የማስበው ጉዳዩ በቀጥታ የሚመለከታቸው እንደ ፍትህ ሚኒስቴር፣ እንደ ሰራተኛና ማህበራዊ ጉዳይ ሚኒስቴር፣ እንደ ጤና ጥበቃ ሚኒስ ሚኒስቴር እና ሌሎች የትምህርት ተቋማት እና የአገልግሎት ሰጪ ተቋማት በጋራ ሆነው የሴቶችና የህጻናት ጉዳይ ሚኒስቴር አሁን ደግሞ የወጣቶችና አዲሱ የስፖርት ሚኒስቴር የሚባለው እነህ ነኝ በጋራ ሆነው ብዙ ስራ ይጠበቅባቸዋል። ምክንያቱም ስለ መብት ስናወራ እንግዲህ ስለ ግዴታ ስናወራ መብት ይመጣል። አሁን እንደምታውቁት ሀገራችን ከቅርብ ጊዜ ጀምሮ በዓመት ስድስት መቶ ሺህ የሚሆኑ ወደ ከፍተኛ ዩኒቨርሲቲ ተቋማት የሚገቡ ይኖሯታል። ይሄ ማለት ስድስት መቶ አዲስ አበባ ይሆናሉ ማለት ሳይሆን አብዛኞቹ የወላጅ ቤተሰቦቻቸውን ቤት እየራቁ ይሄዳሉ ማለት ነው። ስለዚህ እነኚህ ወጣቶች ከከፍተኛ ሁለተኛ ደረጃ ትምህርት ቤት ወጥተው ወደ እነኚህ ትልልቅ ተቋማት ሲገቡ ጥበቃ ያስፈልጋቸዋል። ጥበቃ ማለት ከሱስ አምጪ ነገሮች ጥበቃ ማለት የማጥኛ ተቋማቸው ምቹ መሆኑን፣ ላይብራሪዎቻቸው፣ ቤተ መጽሐፍ ማለት ነው የስፖርት ተቋሞቻቸውና ዙሪያቸውን ደግሞ አልፎ አልፎ እንዳሸን ከሚፈሉት የጫት ቤቶች፣ የመጠጥ ቤቶች፣ የመሳሰሉት የጸዱ መሆን አለባቸው እና ልጆች ያለምንም መሳቀቅ ማንኛውም የሀገራችን ክፍል ሄደው በትክክል ትምህርታቸውን በውጤታማነት ጨርሰው ወደ ሀገራቸው ልማት ላይ መዋል መቻል አለባቸው እና እንግዲህ መብት ስንል በጣም ሰፊ ነው። አቶ ሰለሞን አሁን እንግዲህ እንዳሉኝ በለጋ መሰራት እንዳለበት ሲጠብቅ አምናለሁ። በእርግጥ በሰው ኃይል የተሻለ ሁኔታ ላይ ብንደርስም፣ ነገር ግን አገልግሎቱን በየደጃፉ ላይ ማቅረቡ እና የህሙማንን መብት መጠበቁ የተወሰነ መሻሻል ቢያሳይም ለምሳሌ አሁን በቅርቡ አዲስ አበባ ውስጥ መንገድ ላይ የሚዞሩ አስተዋያ ጡትን ሰዎች ሙማን የአማኔል ሆስፒታልም መቄዶንያም፣ ጌርጌሶም በተለያየ የመንግስትም የግልም ተቋማት የገፈርሳውን የአእምሮ ህክምና ታድሶ ተቋምን ጨምሮ የተለያዩ ሙከራዎች ይደረጋሉ። ያ ማለት ግን አባይን በጭልፋ ነው። ቅድም ያልኩ ቁጥር በጣም ሰፊ ነው። አንድ ነጥብ ስምንት ሚሊዮን በጣም ብዙ ነው። ይሄ እንግዲህ አእምሮ ህመምተኛ ነው። በዚህ ላይ የባህሪ ችግር ከሱስ ጋር የሚመጡ የመሳሰሉትን ችግሮች ሲጨምረው ቁጥሩ እንደው የሚያዘናጋ ቁጥር አይሆንም። እና ብዙ መስራት እንደሚጠበቅብን ይገባኛል። ዶክተር መስፍን አርአያ፣ መቼም ቅድም እንዳሉት የአእምሮ ጤና የሁሉም ጤና መሰረት ነው እና ወደፊትም መለስ እያለን እንደተለመደው የእርስን ምክርም ልምዶን ማካፈልም እንደዚሁን ጠይቃለን። እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው ዶክተር መስፍን። እኔም ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ የዚህ አመት ሞቶ ሰብአዊ ክብር ለአእምሮ ሕሙማን ነው እና ይህንን እንግዲህ እድል ሰጣችሁኝ ስለዚህ ለመናገር ስለ አስቻላችሁ በድጋሚ እግዚአብሔር ይስጥልኝ መልካም መሸት Come Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila,

My little love, you

i'll come and